ከSBS ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ጎብኙ። የሸማቾችን ፍላጎት ለማርካት በመላው ዓለም በየአመቱ መቶ ቢሊዮን ያህል አዳዲስ ልብሶች ይመረታሉ። ገላ ላይ ሳያርፉና ውሃ ሳይነካቸው ለቆሻሻ መጣያ የሚደረጉቱ በርካቶች ናቸው። ይሁንና የተወሰኑት አዳዲስ ልብሶችን በውድ ዋጋ ለመግዛት አቅም ለሌላቸው ሸማቾች እንዲውሉ ልባሾችን ለሚሸጡ የሬዴ ድርጅት ሱቆች በችሮታ ይሰጣሉ። አሁን ዕድሜያቸው ወደ ስልሳዎቹ ይጠጉትና ውልደታቸው ቬትናም የሆነው ወይዘሮ ሃን ከዛሬ 30 ዓመታት በፊት ወደ አውስትራሊያ ሲመጡ ለገላቸው መሸፈኛ ልዋጭ ልብሶችን ይገዙ የነበረው ከልባሽ መሸጫ ሱቆች ነበር። በያኔ ቁርኝታቸው ሳቢያ ዛሬም ድረስ በሳምንት ለሁለት ቀናት ብሪስበን ዌስት ኤንድ ለሚገኘው ሴንት ቪንሰንት የረዴት ሱቅ በበጎ ፈቃደኝነት ያገለግላሉ። ሦስት ዐሠርት ዓመታትም ቢያልፉ ዛሬም ድረስ ሃን የልባሽ ሱቆች ደጋፊ ናቸው። ፋሽን ራሱን ስለሚደግም ልብሶችን ለቆሻሻ መጣያ ከመዳረግ ይልቅ አቆይቶ መልበሱ የተሻለ አማራጭ እንደሆነ ሲናገሩ ፋሽን ሆኖ የማገኛቸው አብዛኛዎቹ ከ30 ዓመታት በፊት የገዛቸው አይነት ልብሶች ተመልሰው ሲመጡ ነው። ፋሽን ራሱን ይደግማል። ስለሆነም ቀደም ብዬ የገዛኋቸውን መሰል ልብሶች መልሼ ስለብሳቸው የወቅቱ ፋሽን ይሆናሉ። መልሶ ለመልበስ የሚያሻው አንድ ነገር ቢኖር የሰውነት ቅርፅን ጠብቆ ማቆየት ነው ብለዋል። ሃን በአሁኑ ዕድሜያቸውም ልብስ ብቻ ሳይሆን ለቁሳቁስ ሸመታም ወደ ገበያ ሲወጡ ጥንታዊ ቅርስ ፍለጋ የተሰማሩ ያህል በስሜት ተሞልተው ነው። የምመለከተው ውበትና ታሪክን ነው። በ19ኛው ክፍለ ዘመን በአገረ እንግሊዝ የተሠራ ሳህን ፍለጋ ወደ ጥንታዊ ቁሳቁስ መሸጫ ሱቅ ጎራ ብትሉ ዋጋው እስከ 100 ዶላርስ ሊደርስ ይችላል። ይሁንና ተመሳሳዩ ዓይነት ሳህን ከረዴት ሱቆች ውስጥ ከ20 እስከ 25 ዶላርስ ማግኘት ይቻላል። በርካታ ጌጣጌጥና ጥንታዊ ቅርሶች ይገኛሉ። ሆኖም ልብ ብሎ መመልከትን ይሻሉ። ለእናንተ ያለው ቁጭ ብሎ ይጠብቃችኋል በማለት አዲስ ሆነው በውድ ዋጋ ከመግዛት ይልቅ ጥቅም ላይ ውለው የቆዩትን በርካሽ ዋጋ መሸመትን እንደሚመርጡ ጠቁመዋል። አውስትሬልያ ውስጥ ስድስት መቶ ሺህ ቶን ያህል የቤት ውስጥ ቁሳቁሶችን አሰባስበው የያዙ ሁለት ሺህ አምስት መቶ የረዴት ሱቆች አሉ። ኦሜር ሶከር፣ የብሔራዊ ረዴት ማኅበር ዋና ሥራ አስፈጻሚ፣ ተመልሰው ግልጋሎት ላይ የሚውሉ የችሮታ ቁሳቁሶች በዓመት 500 ሚሊዮን ዶላር ሲያህል ገቢ እንደሚያስገኙና ለሬዴት ሥራም ስላላቸው አስተዋጽኦ ሲገልጡ፣ ገቢዎቹ በእጅጉ አውስትራሊያ ውስጥ ለሚገኙ ችግርተኞችና አናሳ ለሆኑ ማኅበረሰባት መርጃ ይውላሉ። ለጎዳና ተዳዳሪ የምግብና መጠለያ፣ የኑሮ ቀውስ ምክር አገልግሎት፣ የአእምሮ ጤናና ሕመም፣ ለአካል ጉዳተኞች መርጃ ስለሆነም ለህብረተሰባችን በጣም ጠቃሚ ነገር ነው ብለዋል። በዓለም ላይ የአየር መንገድ በረራዎችና የባህር መርከቦች ተዳምረው አየርን ከሚበክሉት በበለጠ አየር ንብረትን በመበከል ከፍተኛውን ስፍራ ይዞ የሚገኘው የፋሽን ኢንዱስትሪ መሆኑን ጥናታዊ መጣጥፎች ይገልጣሉ። አውስትራሊያውያን በነጠላ 27 ኪሎ ግራም ጨርቃጨርቆችን በዓመት ሲሸምቱ 23 ኪሎ ግራሙ ተጣይ ነው። የተፈጥሮ ሀብት ተሟጋቹ ፕላኔት አርክ ድርጅት ተጠሪ ራያን ኮሊንስ ፈጣን ፋሽን እንደምን የተፈጥሮ ጥበቃ ላይ አሉታዊ ተጽዕኖ እንዳለው ሲገልጡ ወደ ቆሻሻ መጣያ የምንወረውረው ምንድን ነው? እነዚህን ምርቶች ለማምረት የሚውሉትን ኢነርጂ፣ የተፈጥሮ ምንጭና ውሃ ነው። ያም ከፍተኛ የሆነ ተፈጥሯዊና ማኅበራዊ ተጽዕኖ አለው። በአሁኑ ወቅት የፋሽን ኢንዱስትሪው መቶ ቢሊዮን ያህል አዳዲስ አልባሳትን በየዓመቱ ያመርታል ከእነዚህ ውስጥ ከአምስቱ ሦስቱ በ12 ወራት ውስጥ ለቆሻሻ መጣያ ይደረጋሉ ብለዋል። አክለውም በርካታ ፈጣን ፋሽንና የምንሸምታቸው ልብሶች በአሁኑ ወቅት የሚሰሩት ከሴንቴቲክ ፋይበር ነው። የሚሸምቱት ፖሊስተርና ናይሎን በመሠረቱ ፕላስቲክ ናቸው። እነሱ በሚታጠቡበት ወቅት ከውስጣቸው ከሚወጡ ማይክሮፋይበር ባሻገር ጭማቂው ውሃ ወደ ምንጮችና ውቅያኖስ ይገባሉ። ከዚያም ባሕር ውስጥ ወዳሉ ሕይወቶች ውስጥ ይዘልቁና ወደ እኛ ተመልሰው ይመጣሉ በማለት ከተፈጥሮ ብክለት አልፈው በባሕር ሕይወቶች ውስጥ ዘልቀው በምግብም ሆነ በሌላ ዐይነት መንገድ ተመልሰው እንደምን በጎጂ ጎኑ ሰዎች ውስጥ ሊዘልቁ እንደሚችሉ አሳስበዋል። የሙቪንጋ ኩባንያ ከሀያ አገራት ባሰባሰበው የሕዝብ አስተያየት በየቁም ሳጥኖቻቸው ከሚገኙ ልብሶች ግማሽ ያህሉ ያልተለበሱ መሆናቸውን የጥናቱ ግኝት አመልክቷል። የረዴት ድርጅት ማኅበሩ ሥራ አስፈጻሚ ኦሜር ሶከር የገበያ ሸመታን ለመቀነስ ወደ ረዴት ሱቆች ጎራ ማለትን እንደ አማራጭ ይጠቁማሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ። ስ ስ ፖድካስት ኦን አይትዩንስ It helps other people to find us.